The Voice of America። በመጋቢት 11 2010 በሞያሌ ግድያ ፈጽመው በቁጥጥር ስር ያሉ የኢትዮጵያ መከላከያ ሰራዊት አባላት እስካሁን ለፍርድ አለመቅረባቸውን የሞያሌ ከተማ ነዋሪዎች ተናግረዋል። ሁለት የግድያው የአይን ምስክሮች ግድያውን እንደደረሰ ቃላቸውን ሰጥተው ለምስክርነት ትጠራላችሁ ቢባሉም እስካሁን እንዳልተጠየቁ ለአሜሪካ ድምፅ ተናግረዋል። የሞያሌ ወረዳ ፍትህ ቢሮ በበኩሉ ግድያውን የፈጸሙትን ለችሎት ለማቅረብ ከኦሮሚያ ክልል ኃላፊዎችና ከሀገር መከላከያ ሚኒስቴር ጋር እየሰራን መሆኑን ነው የገለጸው። እየሰራ መሆኑን የገለጸው ገልሞ ዳዊት ከናይሮቢ ይህን አድርሷል። የኢትዮጵያ ኮማንድ ፖስት ሰክሬታሪያት መጋቢት አንድ 2010 በሞያሌ በተፈጸመው ግድያ አምስት የመከላከያ ሰራዊት አባላት በቁጥጥር ማዋላቸውን ገልጾ ነበር። ነገር ግን የሞያሌ ከተማ ነዋሪዎች እኚህ የግድያው ተጠርጣሪዎች እስካሁን ለችሎታ ለመቅረባቸውን ይናገራሉ። ከተያዙ ከተያዙ ሰዎች ከተያዙ ሰዎች ለህግ ስለቀረበ ሰው ምንም አልሰማንም። በወረዳ ደረጃ እንኳን ሰዎቹ ለፍርድ ይቀርባሉ ብለውን ነበር የአካባቢው ወጣቶች በተለያዩ ጊዜያት ሄደው ጉዳዩ ከምን ደረሰ ብለው ሲጠይቋቸው በቃ ደውለን እንነግራቸዋለን፣ ሰዎቹም ለፍርድ ይቀርባሉ ይላሉ። ነገር ግን እስካሁን ማንም ለሕግ የቀረበ የለም። አቶ መሐመድ ኩኑ የስልሳ ዓመት አባታቸውን አቶ ኩኑ ቀንጮራን ነው በግድያው ያጡት። እስካሁን አዘን ላይ እንደሚገኙ ተናግረው አባታቸው ከተገደሉ ወዲህ ማንም ሰው ከመንግስት አካል እንዳላነጋገራቸው ደግሞ ግድያውን የፈጸሙ ሰዎች ለሕግ አለመቅረባቸው እንዳሳዘናቸው ይናገራሉ። ስለዚህ ነገር ሳስብ እንባ ይቀድመኛል። መናገር እንኳ አልችልም። መንግሥት ደርሶ ሊጠይቅና ሊያግዘን ይገባ ነበር። ሰዎቹን አስረዋቸዋል አሉ፣ ግን ያሰሯቸው ራሳቸው ካምፕ ውስጥ ነው። እንዴት ነው ሰውን ቤቱ ውስጥ አስቀምጦ ታስሯል የሚባለው? ወደ ሕግ ቦታ ነው መወሰድ የሚገባቸው። ስለዚህ ቁጥጥር ስር አሉ ስለሚባለው ነገር የምናውቀው አንዳች ነገር የለም። ማንም እየተከታተለው አይደለም። ስንጠይቅም መልስ የሚሰጠን ሰው የለም። ግድያው እንደተፈጸመ ከአካባቢው የሙያሌ አስተዳደር እና ከሀገር መከላከያ ሚኒስቴር ተወካዮች ተልከው ስለ ግድያው ከምስክሮች ቃላቸውን ተቀብለዋል። አቶ ዲዳ ቦሩ ምስክሩ ነው ከቀረቡ ሰዎች አንዱ ናቸው። በግድያው ቀን ስላጋጠማቸው ሁኔታ ሲናገሩ መጀመሪያ ተኩሱ ሲከፈት ከቤት ወጥቼ ወደ ከተማ እየሄድኩ ነበር። ወደ ተኩሱ ቦታ ስሮጥ በእኔ ላይ ዞሩ። ከዚያ ወደ ቤቴ ስሮጥ ተከትለውኝ መጡ። ከዚያም ጥይት ቤት አላስገባ ስላለኝ ቤተሰቦቼን በር እንዲዘጉ ነገርኳቸው። ወዲያው ወደ መጸዳጃ ቤት ሮጥኩ። እዚያም ይከተሉኛል ብዬ አጥር ስር ተደበቅሁ። አንድ ይሸሻቸው የነበረን ልጅ እኔ ተደብቄ ከነበርኩበት ቦታ ያዙት። እኔ አያቸው ነበር፣ እነሱ ግን እኔን አያዩኝም ነበር። ልጁ እንዳይገድሉት ለመናቸው። እኔ ለሀገሩ እንግዳ ነኝ ከምንም የለሁበትም ሲላቸው አንደኛው ትቶት ሊሄድ ሲል ሌላኛው እንዳትተወው አጠጣው አለው በአማርኛ። እኔ ተኝቼ ነው የማያቸው። ከዚያ መታው። ልጁ በወደቀበት ተመልሶ እላዩ ላይ ቆሞ በቀኙ በኩል በድጋሚ በጥይት መታው። አቶ ዲዳ ይህን የምስክርነት ቃላቸውን ግድያው እንደ ተፈጸመ ለማጣራት መጡ በተባሉ የመንግሥት ኃላፊዎች ሰጥተዋል። ኃላፊዎቹ የግል አድራሻቸውን ከወሰዱ በኋላ በድጋሚ ለምስክርነት እንደምፈልጓቸው እንደ ነገሯቸው ያስታውሳሉ። እንግዲህ ያየነውን ሁሉ በትክክል ነገር ናቸው። በድጋሚ እንጠራችኋለን አሉን። ነገር ግን እስካሁን አልተጠራንም። እነሱ ናቸው ዝም ብለው ቃላችንን መዝግበው የተዉት እንጂ፣ እኛ የትም ሄደን ምስክርነት ለመስጠት ዝግጁ ነን። ያየነውን መመስከር ደግሞ አንተውም። እንደ ነዋሪዎች በቁጥጥር ያሉ ወታደሮች በሞያሌ ኢትዮጵያ መከላከያ ሰራዊት ካምፕ ነው የሚገኙት። እስካሁን ለችሎት አለመቅረባቸውም ምስክርነታቸውን በሰጡ ሰዎች ላይ ፍራቻን ፈጥሯል። ወይዘሮ አሚና መሐመድ ነገሩ ካሳሰባቸው የአይን ምስክሮች አንዱ ናቸው። ሩ ደነዩ በቀጋፊ ማ ና አሁን ስለ ጉዳዩ ከመጠየቅ እየሸሸን ነው። ለምንድን ነው ብትል፣ የዚያን ቀን ተኩሰው ያን ሁሉ ከገደዱ ወዲህ የጠየቀን የለም። ሰዎቹም በሕግ ቁጥጥር ስር አይደሉም። እናም እኛ የምስክርነት ቃል የሰጠን ሰዎች መተው ሊጎዱን ይችላሉ ብለን እየፈራን ነው። አባገዳ ኩራጅ አርሶም ጉዳዩን በቅርበት እየተከታተሉ ናቸው። ከአሁን በፊት የመከላከያ ሰራዊት ቢያንስ ሦስት ጊዜ በሞያሌ ወረዳ በንጹሐን ዜጎች ላይ ግድያ ፈጽመው ለሕግ አለመቅረቡን ጠቁመው ለአሁኑ ግድያ ሕዝብ ፍትሕ እንዲያገኝ ወደ ኦሮሚያ ብሔራዊ ክልል አስተዳደር የደህንነት ቢሮና የፕሬዝዳንት ቢሮን ተመላልሰው በመጠየቅ ላይ መሆናቸውን ተናግረዋል። እህ ባየ ጉዶ አሁን በቅርብ እየተከታተልን በቅርብ ነው፣ እንዲያውም ከአዲስ አበባ የተመለስነው የኦሮሚያ ክልል ፕሬዚደንት ቢሮ እንዲሁም ኦሮሚያ ክልል ደህንነት ቢሮ ገብተን ጠይቀን ነበር። እነሱም እየተከታተልነን ለሕግ ይቀርባሉ ነው ያሉን። እንግዲህ ያልጠየቅንበት ቦታ የለም። አባገዳ አክለው ግድያውን የፈጸሙ ሰዎች ለቦረና ዞን ኮማንድ ፖስት ተላልፎ እንዲሰጡ ጠይቀን ነበረ። ነገር ግን ሰዎቹን መልሰው እዛው የመከላከያ ሰራዊት ካምፕ ነው ያቆዩአቸው ይላሉ የሙያሌ ወረዳ ነዋሪዎች ያነሱትን ቅሬታ ለወረዳ ፍትህ ቢሮ አንስተን ነበር አቶ ተመዝገን ለጥያቄው መልስ ሲሰጡ በሀገር መከላከያ ሰራዊት የተላኩ ሁለት ምርማሪዎችና አንድ አቃቤ ህግ ሙያሌ ወረዳ መጥተው የሰዎችን ቃል እንደወሰዱ ይናገራሉ ሁሉም መረጃ ተሰብስቧል። ከበላይ አካል የመጡ ሰዎች ሁሉን አጥንተውን ነው የሄዱት። መረጃውን ያሰባሰብ ነው እኛው ነን። እነርሱም መጥተው የቀረውን አብረን ነው የሰበሰብ ነው። አሁን በቅርቡ ክስ ይከፈታል። ሰሞኑን በተከሰተው አለመረጋጋት መረጃ እየተለዋወጠን አይደለም እንጂ ሰዎች ተለይተው ታውቀዋል። ግድያውን የፈጸሙ ሰዎች ተይዘዋል። እነርሱም በእጃችን ሳይሆኑ በሀገር መከላከያ ሚኒስቴር እጅ ነው ያሉት። እነርሱ ናቸው ምርመራ እያደረጉባቸው ያሉት። ጉዳያቸው በፌዴራል ደረጃ ስለሚታይ የራሳቸው አቃቤ ሕግ ነው የሚከታተለው። አቶ ተመስገንን ክሱ ስቀርብ በሕዝብ ችሎት ወይም በጦር ወንጀል ችሎት እቀርብ እንደሆነ ጠይቄያቸው ለአሁኑ የተወሰነ ነገር አለመኖሩን ገልጸዋል። በምስክርነት የቀረቡ ሰዎች ለደህንነታችን ስጋት አለ ላሉት አቶ ተመስገን ጉዳዩን የክልሉ መንግስትና የአካባቢው አስተዳደር እየተከታተሉ ስለሆነ ምንም ስጋት አይግባቸው ብለዋል። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ